ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በተቻለ ፍጠን ቀሪ ስራዎቹን በአጭር ጊዜ በማጠናቀቅ አጠቃላይ ስራውንና ፋይናንሻል ሪፖርቱን እና ንብረቱን ኦዲት በማስደረግ በኢትዮጵያ ሕዝብና መንግስት መረጃ መስጠትና ሪፖርት ማቅረብ አለብን ተብሎ በልዩ አቅጫ ተቀምጧል። የአዲስ አበባ የሰራተኛና ማህበራዊ ኑሮ ኃላፊ አቶ ኤፍሬም ግዛቸው ናቸው። ስንወጣ ውሃ አለው መብራት አለሁን የተባል እንደገባን መብራት በስንት መከራ ነው የተጨቃጭቄ መብራቱ የገባ ገብተን፣ በሶስት ሳምንታችን ነው በወራችን ነው ድጋሚ መብራት የገባል። ውሃም እንደዛው ውሃውን ሁለት ቦኖን ያለን ሁለት ቦኖ ውሃ ሽንት ቤት ለስንት ሰው ለመቶ ሰው አቶ መስፍን እሱ ባለው ተጎጂ ናቸው። እርዳታዊ ዘገየና በቂ እንዳልሆነ ይናገራሉ። ሙሉ ዘገባው በዕለቱ አብርስ ይቀርባል። ኢትዮጵያ ውስጥ የአደጋ ጊዜ ምግብ ክምችት እየተሟጠጠ ነው ሲሉ ግብረሰናይ ድርጅቶች እያስታወቁ ነው። በኳታርና በሌሎች የሰላጤው ሀገሮች መካከል የተፈጠረው ውዝግብ በሰላማዊ መንገድ መፈታቱን እንደምትደግፍ ኢትዮጵያ ያስታወቀች። ኤርትራ በበኩሏ እርምጃውን ደግፋ በአካባቢው የተሟላ ሰላምና ደህንነት እንዲረጋገጥ ሊወሰዱ ከሚገቡ በርካታ እርምጃዎች አንዱ ነው ብላለች። ከመጽሔቱ ዘገባዎች ውስጥ ናቸው። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ፣ ንክሶችና ጤና በመልክ መልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይቀርባሉ። ጤና ስጥልን እንደምን አምስታችኋል! ክቡራትና ክቡራን አድማጮቻችን ዜና ፕሮግራሙን የምንመራው እኔ አዳነ ፍሳዬና እኔም አሉላ ከበደ ከዛሬ ግንቦት አምስት 2009 ዓ.ም ዝግጅቶቻችን ጋር ቀርበናል። አሁን ዋና ዋናውን የዓለም ዜናዎች የሶማሊያና ዩናይትድ ስቴትስ ወታደራዊ ኃይሎች በሶማሊያ መካከለኛው ጁባ ክልል የአልሸባብ የማሰልጠኛ ሰፈርን ደምስሰዋል። የሶማሊያ ፕሬዚደንት መሐመድ አብዱላሂ ፋርማጆ የሀገሪቱ ልዩ ኃይል በዓለም አቀፍ አጋሮች ድጋፍ ለአኳ ጠገብ ባለው የአልሸባብ ማሰልጠኛ ሰፈር ላይ ጥቃት እንዲከፍቱ ትላንት ትዕዛዝ ሰጥቻለሁ ሲሉ ተናግረዋል። በጥቃቱ የተደመሰሰው የማሰልጠኛው ሰፈር ዋናው የአልሸባብ እዝና የአቅርቦት ማዕከል እንደነበር ፕሬዚዳንቱ ገልጸዋል። ቡድኑ ሶማሊያ ውስጥ አዲስ ጥቃቶች ለማካሄድ ያለውን አቅም አሰናክሏል ሲሉም አስረድተዋል። የዩናይትድ ስቴትስ ወታደራዊ ኃይል በጥቃቱ በጥቃቱ መሳተፉን አረጋግጧል። አልሸባብ በቅርቡ በሀገሪቱና በአፍሪካ ህብረት ላይ የፈጸማቸውን ጥቃቶች ለሚያካትቱት ተግባሮች ምላሽ መሆኑን የዩናይትድ ስቴትስ ወታደራዊ ኃይል አስገንዝበዋል። በጥቃቱ ስምንት የጽንፈኛ ቡድን ተዋጊዎች እንደተገደሉ የዩናይትድ ስቴትስ ወታደራዊ ኃይል ጠቁሟል። የብሪታንያ የንግድ መሪዎች የብሪታንያ ከአውሮፓ ህብረት መውጣት ጋር በተያያዘ የሚያቀርቧቸውን ጥያቄዎች እያጠናከሩ መሆናቸው ተሰማ። ባለፈው ሳምንት በተካሄደው ምርጫ የጠቅላይ ሚኒስትር ቴሬዛ ሜይ ገዢው ወግ አጥባቂ ፓርቲ መዳከምና በምክር ቤቱ የነበረውን የብዙሀን ቦታ ማጣቱን መሰረት በማድረግ ነው የንግድ መሪዎቹ እርምጃውን የወሰዱት ተብሏል። የንግድ መሪዎቹ ከአውሮፓ ህብረት ጋር የሚኖረው ግንኙነት ጠቅላይ ሚኒስትሯ በፊት አቅደውት ከነበረው የቀረበ እንደሆን በሚያስችል መንገድ እንዲደራደሩ ግፊት እያደረጉ መሆናቸውም ተገልጧል። የአውሮፓ ህብረት ዋናው የንግድ አጋራችን በመሆኑ ለህብረቱ ገበያ ተደራሽነት እንዲኖረን እንፈልጋለን ይላሉ። ስቴፈን ማርቲን ለንግድ መሪዎቹ የሚሰራ ቡድን የዲሬክተሮች ተወካይ ተቋም ተወካይ ናቸው። የአዲሱ የፈረንሳይ ፕሬዚደንት ኢማኑዌል ማርኮን ፓርቲ ፓርላማው ምርጫውን በከፍተኛ ድምፅ ማሸነፉ ተገለጸ። ማዕከላዊ ሪፑብሊክ ፓርቲ በሌሎች ሁለት ዋና ዋና የፈረንሳይ ፓርቲዎች ላይ ባገኘው ያልተጠበቀ ድል የፕሬዚደንት ማርኮን ፓርቲ አጀንዳውን በምክር ቤት ውስጥ በቀላሉ እንዲያስተላልፍ እድል ከፍተውለታል። የአሜሪካ ድምፅ ዘጋቢ ዝላቲካ ሆክ እንደዘገበችው ደግሞ ከአጠቃላይ የድምፅ ሰጪው ቁጥር ማነስ ህዝቡ በፖለቲከኞች ላይ አመኔታ እንደሌለው የሚጠቁም ሆኖ ተገኝቷል። አዲሱ አበበ ዝርዝር ዘገባውን ያቀርባል። በፈረንሳዩ ምርጫ ባለፈው እሁድ የወጣው ድምፅ ሰጪ ቁጥር ከአምስት ዓመታት በፊት ከነበረው ጋር ሲነጻጽር በ48 ከመቶ አነስተኛ ነበር። ህዝቡ በፖለቲከኞቹ ላይ እምነት አጥቷል። ዴቪድ ኩነት አንዱ ናቸው። with all the promises that they've made and that they never hold, there are fewer and fewer what's at stake is important. we've never seen anything like this. በተጨባጩ ያለው ሁኔታ ነው ወሳኙ። ከዚህ ቀደም እንደነዚህ ያሉ አይተናቸውና ሰምተናቸው የማናውቃቸው ወደ ፓርላማ ለመግባትም የተወዳደሩ አዳዲስ እጩዎች ገጥመውን አያውቁም። አይታወቅም፣ ማየት ነው። አዲስ ነገር ያመጡ ይሆናል። ማክሮን ያሸነፉት የሕዝቡን የልብ ትርታ እናድምጥ በሚል መርህ ስለተወዳደሩ ነው። ፖለቲካውን በሌላ ፖለቲካ ስንቀይር የምንቀይረው ፖለቲካ ለፈረንሳይ ሕዝብ በሚጥም በሚስማማ ሁኔታ ሊሆን ይገባል ነበር መርኋቸው። በፈረንሳዩ ብሔራዊ ምክር ቤት ላሉ 577 መቀመጫዎች ወደ 8 ሺ እጩዎች ናቸው ውድድር ውስጥ የገቡት። ወሳኙ ሁለተኛው ዙር ምርጫ በሚቀጥለው እሁድ ይካሄዳል። ሩሲያ ላይ ዛሬ የተቃውሞ ሰልፍ ከመካሄዱ አስቀድሞ የተቃዋሚ የተቃዋሚዎቹ መሪ አሌክሴይ ናቫሊንና በርካታ ደጋፊዎቻቸው በፖሊስ መታሰራቸው ተገለጠ። ሰልፎ የተካሄደው ሙስናን በመቃወም ሲሆን በፕሬዚዳንት ቭላድሚር ፑቲንና በደጋፊዎቻቸው ላይ ተነጣጠረ ነው ተብለዋል። በመጪው አመት ፕሬዚዳንት ፑቲንን ለማሸነፍ ለፕሬዚዳንትነት የሚወዳደሩ ወይም እንደሚወዳደሩ የገለጹት ተቃዋሚ ሞስኮ በሚገኘው መኖሪያ ቤታቸው ውጪ የታሰሩት ሴንት ፒተርስበርግና በሌሎች ከተሞች የተቃውሞ ሰልፎች በተጨማሪ ከመካሄዳቸው በፊት ነው። የዋይት ሀውስ ቤተ መንግስት ቃል አቀባይ የዩናይትድ ስቴትስ እስራቱን ታወግዛለች ብለዋል። ሰላማዊ ተቃዋሚዎችን ተቃዋሚዎችን የሰብአዊ መብት ተሟጋችንን ተሟጋቾችንና ጋዜጠኞችን ማሰር ዲሞክራሲያዊ እሴቶችን መንፈግ ነው ነው ያሉት ዩናይትድ ስቴትስ ሁኔታውን ተከታትላ የሩሲያ መንግስት ሰላማዊ ተቃውሞ ያካሄዱትን ሁሉ አሁኑኑ እንዲፈታ ጥሪ ታደርጋለች ሲሉም የዋይት ሀውሱ ቃል አቀባይ ጥሪ አድርገዋል ዘጋቢዎች በገለጡ መሰረት በርካታ የተቃውሞ ሰልፎ ተቃዋሚ ሰልፈኞች ተሳስረዋል አንድ የተቃውሞ ሰልፉን የተከታተለ መንግስታዊ ያልሆነ ድርጅት ሞስኮ ላይ አንድ መቶ ሀያ ሰዎች በፒተርስበርግ ደግሞ አንድ መቶ ሰላሳ ሰዎች ታስረዋል ብለዋል። ኖሶ ቢርክስ በተባለችው የሳይቤሪያ ከተማም ከሶስት ሺህ በላይ የሚሆኑ ሰልፈኞች መታሰራቸውን ድርጅቱ ጠቁሟል። የተቃውሞ ሰልፉ በሞስኮ መሀል ከተማ እንዲካሄድ የሩሲያ ባለስልጣናት ፈቅደዋል። የተወሰኑ የአረብ ሀገሮች ከቃታር ጋር የነበራቸውን ዲፕሎማሲያዊ ግንኙነት ባለፈው ሳምንት ማቋረጣቸውን መሰረት በማድረግ ሀገሪቱ ከኢኮኖሚ አንጻር ችግሩን እንደምትወጣው የቃታር ቃታር የገንዘብ ሚኒስትር ገልጸዋል። አሊ ሸሪፍ አልኢማዲ ዛሬ ሲኤንቢሲ በተባለው ቴሌቪዥን ጣቢያ ሲናገሩ አንዳንድ ተግዳሮቶች አሉ፣ ይሁንና ሀገሪቱ የዘወትር ስራዋን እያከናወነች ነው ሲሉ አስገንዝበዋል። የሀገር ውስጥ ኢኮኖሚን አስመልክቶ የሚያሳስብ ነገር የለም ብለዋል። ከቃታር ጋር ግንኙነት ያቋረጡት ሀገሮች ሳዑዲ አረቢያ፣ ባህሬን፣ የተባበሩ የአረብ ኤሚሬቶችና ግብጽ ሲሆኑ እነሱም በንግዱ መቋረጥ ችግር እንደሚገጥማቸው ባለሥልጣኑ ተናግረዋል። ብዙ ሰዎች የምንጎዳው እኛ ብቻ እንደሆነ አድርገው ያሉ አንድ ዶላር የሚጎድልብን ከሆነ እነሱም አንድ ዶላር ይጎድልባቸዋል፣ ብለዋል የቃታሩ የገንዘብ ሚኒስትር። በመጨረሻም የዩናይት ስቴትስ ግዛት የሆነችው ፖርቶሪኮ ነዋሪዎች ትላንት የአሜሪካ ክፍለ ግዛት አምሳ አንደኛው አለመሆን ወይም ላለመሆን ሲሉ አሳሪነት የሌለው ህዝበ ውሳኔ ወይም ሪፍረንደም አካሂደዋል። ወደ ግማሽ ሚሊዮን የሚጠጉ ሰዎች ሉዓላዊ አገር ለመሆን ድምፅ ሲሰጡ 7600 የሚሆኑት ደግሞ ነጻ ህብረትንና ነጻነትን መርጠዋል ተብሏል። 6700 ደግሞ በአሁኑ ግዛትነት ለመቀጠል ወስነዋል። ድምፅ ለመስጠት የወጡት ሰዎች ብዛት 23 ከመቶ ከነዋሪዎቹ መሆኑን ተገልጠዋል። የፖርቶሪኮ ግዛት አስተዳደር ፔድሮ ሮዞሌ ዋሽንግተን በሌሎች የዓለም ሀገሮች ዲሞክራሲ እንዲኖር ትሰብካለች፣ ዛሬ የአሜሪካ ግዛት የሆነችው ፖርቶሪኮ ግን ህዝብ ለሰጠ ውሳኔ ምላሽ አለመስጠት ከፍተኛ ተቃርኖ ይሆናል ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመድበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከዛሬ ሰኞ ግንቦት አምስት 2009 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሀየንን በሰዓቱ የዓለም ዜና የጀመሪው ፕሮግራማችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። በትግራይ ክልል የሚንቀሳቀሰው አረና ትግራይ ፓርቲ ሊቀመንበር አቶ አብርሃ ደስታ በመቀለ ከተማ ቅዳሜ ልት ድብደባና ዝርፊያ ተካሂዶባቸዋል። ሕሊና መሳት አጋጥሟቸው ነበረ። ሰዎቹ ወደ ጨለማ እየጎተቱ ለመውሰድ ሲሞክሩ ወጣቶች አይተው ተራብጠው ከወንጀል ከወንጀል ፈጻሚዎች ጋር ተጣልተው አባረው ህይወታቸው ሊተርፍ ችለዋል። ከዛም ወደ ሕክምና ወሰዷቸው ለሕክምና እርዳታ ያው ህይወታቸው ሊተርፍ ቻለ። የፓርቲው ቃል አቀባይ ናቸው፣ ሁኔታውን ያስረዱት። ዝርዝሩን በመጽሔቱ ክፍለ ጊዜ ይዘናል። አሁን በቀጥታ የዕለቱን አብይ ርዕስ ኢትዮጵያ ውስጥ የአደጋ ጊዜ ምግብ ክምችት እየተሟጠጠ ነው ሲሉ ቀውየት ብሎ ከሚቀርበው ዘገባዎቻችን አንዱን ነው ያሰማ ነው። በአዲስ አበባ ከተማ ልዩ ስሙ ቆሼ በተባለው ስፍራ ከጥቂት ወራት በፊት ከቆሻሻ ክምር መናድ ጋር ተያይዞ ለእልፈት የተዳረጉት ዜጎች ቁጥር ከ115 እንደማይበልጥ መረጃዎች ያረጋግጣሉ ተብሏል። የከተማዋ አስተዳደር ይፋ ባደረገው መግለጫ ለተለያየ ጉዳቶች ተጋልጧል ያላቸውን በተጣራ መረጃ መያዙን ይናገራል። እስከ ትናንት በስቲያ ለጉዳተኞቹ የተሰበሰበው ገንዘብ ከ94 ሚሊዮን ብር በላይ መድረሱም ተገልጧል። የአደጋው መንስኤ አሁንም እየተጠና መሆኑን የተገለጠው አንዳንድ የጉዳቱ ሰለባዎች ግን ቅሬታቸውን እያሰሙ ነው። መለስካቸው አመሃ ዝርዝሩን ይዟል። ባለፈው መጋቢት ወር መጀመሪያ ላይ በአዲስ አበባ ከተማ ኮልፌ ቀራኒው ክፍለ ከተማ ወረዳ አንድ ልዩ ስሙ ቆሸ በሚባለው ስፍራ በተፈጠረው የቆሻሻ ክምር መናድ ሳቢያ የ115 ሰዎች ሕይወት ማለፉን የአዲስ አበባ ከተማ የሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ኤፍሬም ግዛው ተናግረዋል። የተለያዩ አካላት ያልተገባ ጫና ለመፍጠር በማሰብ የሟቾችን ቁጥር ካለተጨባጭ መረጃ በመነሳት ያጋነኑ እንደነበረና ሌሎች የተዛቡ መረጃዎችንም ሰጥተዋል ሲሉ የነቀፉት አቶ ኤፍሬም እስካሁን ባለው መረጃ ያልተገኘ አስከሬን አለ ለማለት እንደማያስደፍር ገልጸዋል። ጠፋ ስለሌለ ነው ወይ? ሌሎች የቀሩ ዜጎቻችን የለውም ወይ የሚል ነው። ይሄ በፊት በሰጠነ መግለጫም ገልጸናል። አሁንም እስካሁን ባለን ተጨባጭ ማስረጃ ሰፊ ርብርብ ተደርጎ ዜጎች አሉ የሉ ቀሪ ሰዎች የሚለው ሰፊ ርብር ተደርጎ ለማውጣት ጥረት ተደርጓል። እስካሁን ባለን መረጃ ቀሪ ሰው አለ ብለን ለመውሰድ የምንቸገርበት ሁኔታ አለ። ስለዚህ በዛ መንገድ ታሳቢ ተደርጎ መውሰድ አለበት። አደጋው እንደተፈጠረ ልዩ ግብረ ኃይል አስተዳደሩ ማቋቋሙን ያስታወሱት አቶ ኤፍሬም ግብረ ኃይሉ የተለያዩ ስራዎችን እንዳከናወነም ዘርዝረዋል። ካከናወናቸው ተግባራት አንዱ ለጉዳተኞች የሚሆን ሀብት ማሰባሰብ እንደነበረ ጠቅሰውም በጥሬ ገንዘብ የተሰበሰበውን መጠን ይፋ አድርገዋል። እስከ ትናንትና ሰኔ ሶስት ቀን 2009 ዓ ም ድረስ በአካውንት ቁጥር 10019924971 አስተዳደሩ በከፈተው ግልፅ አካውንት 94 ሚሊዮን 805936 ከ84 ብር ተሰብስቧል። ይሄ እስከ ትናንት ሰኔ ሶስት ድረስ የነበረውን ባንክ ስቴትመንት የሚያሳይ ነው። ይሄ የገንዘብ አሰባሰብ ስርዓት ከማንም የሰዎች ንክኪ ነፃ እንዲሆን ተደርጎ ለሕዝቡ አካውንቱ ይፋ ተደርጎ ሕዝቡና የሚመለከታቸው ለጋሽ ድርጅቶች፣ ለሰዎች ባለሀብቶች በቀጥታ ወደ አካውንቱ እንዲያስገቡ ነው የተደረገው። ትናንት አስተዳደሩ በጠራው ጋዜጣዊ መግለጫ ላይ አቶ ኤፍሬም እንዳብራሩት ከሆነ በተለያዩ ዘዴዎችና ስርዓቶች በተጣራ መረጃ መሰረት የአደጋው ትክክለኛ ሰለባዎች የሆኑ ዜጎች ተለይተዋል። በአጠቃላይ በአባወራ ወይም በእማወራ ደረጃ ጉዳት የደረሰባቸው 283 ብቻ ናቸው። አጋጣሚውን ባልተገባ ሁኔታ ለመጠቀም ግን ጥረት ያደረጉ ሰዎች ነበሩ ብለዋል። ድንገተኛ አደጋ መሆኑን ተከትሎ እነማን ናቸው አደጋ የደረሰባቸውን የሚለውን በጥንቃቄ መለየት ያስፈልጋል። ይህ አደጋ ከደረሰ በኋላ መላ ኢትዮጵያ ሕዝብ የተሳተፈበት ጉዳይ ከመሆኑ አኳያ ለሕዝቡ ግልጽና ትክክለኛ መረጃ ማድረስ ይጠበቅብናል። ከሕዝቡ የተዋጣውን ገንዘብ ለትክክለኛ ተጎጂዎች ብቻ ማድረስ ይጠይቃል። ስለዚህ ይህን መረጃ የማደራጀት ስራዎች የመለየት፣ የማጥራትና የማደራጀት ስራ ተሰርቷል። በሂደቱም አላግባብ ለመጠቀም ሞክረው የነበሩ 67 አባወራዎች 99 ቤተሰቦች በድምሩ 166 ተለይተው አስተዳደራዊ እርምጃ እንዲወሰድባቸው አድርገናል። የከተማዋ የሰራተኛና ማህበራዊ ጉዳዮች ጽህፈት ቤት ኃላፊ ጨምረውም ባለፈው ወራት በስራው ሂደት የተለያዩ ችግሮች እንዳጋጠሙ ጠቃቅሰው የወደፊቱን አቅጣጫም አመላክተዋል። በተቻለ ፍጠን ቀሪ ስራዎቹን በአጭር ጊዜ በማጠናቀቅ አጠቃላይ ስራውንና ፋይናንሻል ሪፖርቱን እና ንብረቱን ኦዲት በማስደረግ ለኢትዮጵያ ሕዝብና መንግስት መረጃ መስጠትና ሪፖርት ማቅረብ አለብን ተብሎ በልዩ አቅጣጫ ተቀምጧል። የኢትዮጵያ ሕዝብ ተሳተፈበት ነው ልዩ ኦዲት ተደርጎ በአፋጣኝ ገንዘቡ አብቱ የት ጋ ማጋን የገባው የሚለው ነገር ተሰርቶ ለሕዝቡ ይፋ እናደርጋለን። በደረሰው አደጋ ሶስት ልጆቻቸውን እንዳጡና ንብረታቸውም እንደወደመባቸው የሚናገሩት አቶ ኤርሴሞ ባልባሞ ስለተደረገላቸው ድጋፍ ይህን ብለው ይነበረም ከተማ አስተዳደሩ በገባው ቃል መሰረት ለህዝቡ በተገለጸው መሰረት ለማድረግ ያስበውን አድርጓል። በዚህ አመሰግናለሁ። አሁንም ደግሞ መደረግ የሚገባቸው ነገሮች ከነሱ ጋራ በመነጋገር እንደገና ሁኔታዎችን በማቅረብ በማስረጃ በማቅረብ አንዳንድ መስተካከል የሚገባቸውን ነገሮች እንዲያስተካከሉ እያቀረብን ነው። እነሱም ደግሞ ጥያቄያችን ተቀብሎ እያስተካከሉ ስለሆነ እኔ ብዙ ቅሬታ አቶ መስፍን እሱ ባለው የተባሉት ተጎጂ ደግሞ በቀን ስራ የሚተዳደሩ የነበሩ ናቸው። መጀመሪያ ይረዱበት ከነበሩበት ስፍራ ወጥተው ያጋጠማቸውን ገልጸውልኛል። ስንወጣ ውሃ አለው፣ መብራት አለው የተባል፣ እንደገባን መብራት በስንት መከራ ነው። እኔ ተጨቃጭቄ መብራቱ የገባ ገብተን በሶስት ሳምንታችን ነው፣ በወራችን ነው ድጋሚ መብራት የገባልን። ውሃም እንደዛው፣ ውሃውን ሁለት ቦኖን ያለን ሁለት ቦኖ ውሃ። ሽንት ቤት በስንት ሰው ለመቶ ሰው መቶ ሰው ነው ያለው ሽንጥ ቤት ደግሞ መቶ ሰው አለ አስር ቀዳዳ ብቻ ነው ያለው። መቶ አባረ መቶ ቤት ነው ያለው። በዛ ላይ አጥር የለውም ገደል ነው። አሁንም የአስተዳደሩ ባለስልጣናትም በዚህ ረገድ አሁንም አንዳንድ የሥራ መጓተት እንዳለ አልካዱም። የአደጋውን መንስኤ ምንነት ለማወቅ ግን አሁንም ምርመራና ጥናት እየተደረገ መሆኑ ተገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው እናመሰግናለን። ኢትዮጵያ ውስጥ የአደጋ ጊዜ ምግብ ክምችት እየተሟጠጠ ነው ሲሉ ግብረሰናይ ድርጅቶች እያስታወቁ ነው። ሀገሪቱ በዚህ ወር መጨረሻ ላይ በከባድ ድርቅ ምክንያት ለረሃብ ለተጋለጠ ወደ ስምንት ሚሊዮን ለሚሆን ሕዝብ የምታቀርበው ምግብ በጎተራዋ እንደማይኖር ተነግሯል። ሰለሞን አባተ ተጨማሪ ይዟል አባሪ ድርቁ ህይወታችንንም አካባቢያችንንም በጣም ነው የጎዳው። የህይወታችን የኑሯችን መሰረት የሆኑት እንስሳት ግጦሽ በመጥፋቱ ምክንያት አለቁ። ወደ ሌሎች አካባቢዎችን መንቀሳቀስ አንችልም። በዚህ አካባቢ ከድርቁና ከጉዳቱ የተረፈ አንድም ቦታ የለም። ይህንን ድርቅ እንዲከፋ ያደረገው ባለፉት ጥቂት ዓመታት ውስጥ አንዱ ሌላውን እየተከተለ በመከሰቱ ነው። መሐሙድ ዱበት በኢትዮጵያ ሶማሌ ክልል ከዋርደር አካባቢ የተፈናቀለ የሰላሳ ሁለት ዓመት ከብት አርቢ ነው። ድርቁ ያጠቃቸውንና ለረሃብ የተጋለጡ አካባቢዎችን ሰሞኑን ተዘዋውሮ የተመለከተውና የዘገበው ሮይተርስ የዜና አውታር የከፋው ጊዜ ከፊታችን መደቀኑንና ያ ጊዜ ደግሞ ሩቅ አለመሆኑን አመልክቷል። ሰባት ሚሊየን ስምንት መቶ ሺህ ሰው ከአንድ ወር ባነሰ ጊዜ ውስጥ የሚቀምሰው እንደማይኖር የኢትዮጵያ መንግሥትም ግብረ ሰናይ ድርጅቶች መናገራቸውን የዜና ወኪሉ አመልክቷል። ህንድ ውቅያኖስ ላይ የሚዋዥቀው የውቅያኖሱ የሙቀት ሁኔታ ለአፍሪቃ ቀንድ የከበዱና ተከታታይ የፈተና ዓመታትን ማስከተሉን የአየር ሁኔታና ጠባይ ተንታኝና ተንባዮች እየተናገሩ ናቸው። በይፋ ባይደነገግም አሁን አለ በሚባለው ወደ ስምንት ሚሊዮን የሚጠጋ ቁጥር ያለው ረሃብ ያፈጠጠበት ሰው ላይ ሌሎች ሁለት ሚሊዮን በመጪው ወር ውስጥ እንደሚታከሉ የመንግሥቱንና የሰብዓዊ ድጋፍ አጋሮቹን ጥናትና አሃዛዊ ቀመሮች ያጣቀሰው የሮይተርስ ዘገባ ይናገራል። ከሰሞኑ ተፈናቃዮች አንዷ የሆነችው የዋርዴሩ መጠለያ ነዋሪ የ30 ዓመቷ ቃራት ባርት ለአዣንስ ፍራንስ ፕሬስ ቴሌቪዥን ስለ ድርቁ ክፋት ተናግራለች። dad iyo እኔ በህይወቴ እንዲህ ያለ ነገር አይቻላውቅም። እዚህ እርዳታ ካላገኘን እኛም እንዳለቁት እንስሶቻችን ማለቃችን ነው። ህይወታችንን በመታደጋቸው የረዴ ድርጅቶቹንና መንግስት እናመሰግናለን። ትናንትና እርዳታ ባይሰጡ ኖሮ ዛሬ እዚህ ቆሜ አልገኝም ነበር። እስከፊታችን ሐምሌ የዘጠኝ መቶ ሰላሳ ሚሊዮን ዶላር ድጋፍ እንዲደርሳት ኢትዮጵያ ብትጠይቅም እስካሁን ያገኘችው ከጠየቀችው ከግማሹ ጥቂት ከፍ ያለ ገንዘብ ነው። ችግሩ ከየጎተራው የጥሪቱ መሟጠጥ ብቻ ሳይሆን ባዶዎቹን ጎተራዎች መሙላት ባይቻል እንኳ ምግቡን በቀጥታ ለማድረስ የሚያስፈልገው ገንዘብ ጭምር መሆኑን መንግስቱም ለጋሾቹም ዓለም አቀፎቹ የእርዳታ ተቋማትም እየወተወቱ ናቸው። የዓለም የምግብ መርሃ ግብር ውኤፍፒ የኢትዮጵያ ተጠሪ ጆን አይሊፍ ሁኔታውን ለማየት በድርቁ እጅግ በበረታ ሁኔታ ከተመቱት አካባቢዎች አንዱ ወደ ሆነው የሶማሌ ደቡብ ምስራቁ ዋርደር የከትናንት በስቲያው አርብ ሄደው ነበር። ያለንበት ሁኔታ እጅግ በጣም አስፈሪ ነው ብለዋል ለሮይተርስ በሰጡት ቃል። የሕፃናት አድን ድርጅት የኢትዮጵያ ቢሮ ዳይሬክተር ጆን ግርሃም ለፈረንሳዩ የዜና ወኪል ሲናገሩ ለዓለም አቀፉ ማኅበረሰብ ጥሪ አሰምተዋል። መንግስቱ ክፍተቱን ለመሙላት የሚቻለውን ሁሉ እያደረገ ነው ይሁን እንጂ ሀብታም መንግስት አይደለም እኮ መንግስቱ አሁንም ቢሆን ድሃ መንግስት ነው ግን ይፍጨረጨራል እንደ ዓለም አቀፍ ማህበረሰብ ጥረቱ ውስጥ የመግባት ኃላፊነት ያለብን ይመስለናል በሌሎች አካባቢዎች ያሉ አደጋዎች ለምሳሌ ሶማሊያን ደቡብ ሱዳንን የመንን ብንመለከት የሚገባቸውን ትኩረት እያገኙ ነው እዚህ ኢትዮጵያ ውስጥ ግን የሚገባውን ትኩረት ሳያገኝ ከስምንት ሚሊዮን በላይ ሰው ለአደጋ ተጋልጧል። ይህንን ያህል ብዛት ያለው ሰው በየትኛውም ሌላ አገር ውስጥ ለጉዳት አልተዳረገም። ሚስተር ግርሃም ስለ አደጋው አጣዳፊነት ሲናገሩ የከፋው አደጋ እላያችን ላይ ሊወድቅ አንድ ወር እንኳ አይሞላም፣ አንድ ወር እንኳ አይቆይም ብለዋል። መሠረታዊው የምግብ አቅርቦት እየገባ ያለው በበቂ ሁኔታ አይደለም። የአቅርቦት መስመሩም ሲሰባበር እየታየ ነው። ምግቡ በአንድ ዓመት ውስጥ ያልቃል። ከዚያ በኋላ ምን እንደሚሆን አናውቅም። ምግቡ ካልደረሰ እጅግ የወደ በረታ ረሃብ እንገባለን። ሕፃናቱ በአስከፊ ሁኔታ ነው የሚራቡት። አደገኛ ሁኔታ ነው የተደቀነብን። አሁን የነገሰው ስጋት በዚህ በያዝነው ሰኔ ሁለተኛ አጋማሽ ውስጥ ምግብ ድንገት ይቆማል የሚል ነው። የኢትዮጵያ የአደጋ ስጋት ቅነሳ ሥራ አመራር ኮሚሽንና የተባበሩት መንግሥታት ድርጅት የሰብአዊ አገልግሎቶች ማስተባበሪያ ቢሮ የኢትዮጵያ ተጠሪን ለማነጋገር ጥረት እያደረግን ነው። መረጃዎችን እንዳገኘን እንመለሳለን። ወደ ተከታዩ የመጽሔት ዘገባ እናልፋለን። አድማጮች፣ በኳታርና በሌሎች የባህረ ሰላጤው ሀገሮች መካከል የተፈጠረው ውዝግብ በሰላማዊ መንገድ መፈታት እንደምትደግፍ ኢትዮጵያ አስታወቀች። ዛሬ ከኳታሩ የውጭ ጉዳይ ሚኒስቴር ዴታ ሱልጣን ቢል ሰአድ አልማኦርኪ ጋር የተወያዩት የጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ በጉዳዩ ላይ ገለልተኛ አቋም እንዳላት አስረድተዋል። ኢትዮጵያ የውጭ ጉዳይ ሚኒስቴር ቀደም ሲል ባወጣው መግለጫም በኩዌት የተጀመረውን የሰላም ጥረት እንደሚደግፍ ጠቁሟል። እስክንድር ፍሬው ተከታዩን ዘግቧል። የባህረ ሰላጤው ሀገራት በኳታር ላይ የጣሉት ማዕቀብ ይህንኑ ተከትሎም የተፈጠረው ውዝግብ አሁንም መቋጫ አላገኝም። ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ባህሬንና ግብፅ እንደዚሁም ሌሎች ሀገራት በኳታር ላይ ፊታቸውን ካዞሩ እነሆ ቀናት እየተቆጠሩ ነው። የኳታር ባለስልጣናትም ወደ ተለያዩ ሀገራት በመዘዋወር የሀገራቸውን አቋም እያስረዱ ይገኛሉ። የውጭ ጉዳይ ሚኒስትር ዴታው ሱልጣን ቢን ሰዓድ አልማኡርኪ ለምሳሌ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ዛሬ በአዲስ አበባ ተነጋግረዋል። የኳታሩ የውጭ ጉዳይ ሚኒስትር ዴታ በባህረ ሰላጤው የተፈጠረውን ቀውስ በተመለከተ ለጠቅላይ ሚኒስትሩ ማስረዳታቸውን የአገር ውስጥ የመገናኛ ብዙሃን ጠቁመዋል። ኢትዮጵያ ከኳታር ጎን እንድትቆም መጠየቃቸውም በዘገባዎቹ ተጠቅሷል። ጠቅላይ ሚኒስትሩ በሰጡት ምላሽ አገራቸው ውዝግቡ በውይይት እንዲፈታ እንደምትፈልግ አስረድተዋል። በሀገራቱ መካከል የተፈጠረውን ልዩነት አስመልክቶም ኢትዮጵያ ገለልተኛ አቋም እንዳላት ጠቅላይ ሚኒስትሩ መግለጻቸው በዘገባዎቹ ተጠቁሟል። የኳታሩ የውጭ ጉዳይ ሚኒስትር ዴታ ከጠቅላይ ሚኒስትሩ ጋር ከመገናኘታቸው በፊት ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ጋር ተወያይተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምፅ ሲናገሩ ኢትዮጵያ በኩዌት የተጀመረውን ሰላም የማምጣት ጥረት እንደምትደግፍ ሚኒስቴር መስሪያ ቤቱ ቀደም ሲል ካወጣው የአቋም መግለጫ በመነሳት አብራርተዋል። የተፈጠረውን ውዝግብ ለመፍታት የኩዌት አሚር ሼክ ሰባህ አል አህመድ አልሰባህ የጀመሩትን ዲፕሎማሲያዊ ጥረት የምደ ታሩ የውጭ ጉዳይ ሚኒስትር ዴታ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ዛሬ መወያየታቸውን ገልጸውልኛል። ለምን መጡ? የውጭ ጉዳይ ሚኒስትር ዴታው ከዚሁ ከተፈጠረው አለመግባባት ጋር በተያያዘ ነው ወደ ኢትዮጵያ የመጡት። የኳታሩ ኤሚር ከወራት በፊት እዚህ ነበሩ። ወደ ሀገራችን በመምጣት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ከፍተኛ መንግስት ባለስልጣናት ጋር በፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮች ላይ ውይይት ተካሂዷል። ይሄ ጉብኝት የዛ ቀጣይ ጉብኝት አካል ነው። ግን እግረ መንገድ ይኸው በአካባቢ ያለ ፖለቲካዊ ውዝግብ ዲፕሎማሲያዊ መሳሳብ አንደኛው አጀንዳ ነበር። ክቡር የውጭ ጉዳይ ሚኒስትሩ የባህረ ሰላጤ ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ኢትዮጵያ ፍላጎቷ መሆኑን፣ ለዚህ ደግሞ አስተዋጽኦ እንደምታደረግ ገልጸዋል። ስለዚህ ይሄ በኢትዮጵያና ካታር መንግስታት መካከል እየተካሄደ ያለው ዲፕሎማሲያዊ እንቅስቃሴ ቀጣይ ተደርጎ ሊወሰድ ይችላል። ይሄ በዛ አካባቢ የተነሳው ውዝግብ፣ አቶ መለስ፣ ኢትዮጵያ በቅርበት እንደ መገኘቷ ምን አይነት አሉታዊ ተጽዕኖ ያሳድራል ወይም አሳድሯል ማለት ይቻላል? አሁን እዛ አካባቢ በኳታር እና በሌሎች የአካባቢው ሀገራት መካከል የተፈጠረው አለመግባባት ለኢትዮጵያ ምን ማለት ነው? ያ ውዝግብ አሁን ባለንበት ሉላዊ ዓለም በአንድ ሀገር ላይ የሚከሰት ችግር በአንድም ሆነ በሌላ በሌላው ላይ ተጽዕኖ ያመጣል። ሩቁን ትተን የመን ላይ የነበረው አሁንም ያለው ቀውስ የስደተኞች ፍልሰትን አስከትለዋል። ሕገወጥ መሳሪያ ዝውውርን አስከትለዋል። ሌላም ሌላም መጥቀስ ይቻላል። ስለዚህ የባህረ ስላጤው አካባቢ ከጎረቤቶቻችን ቀጥሎ የሚገኝ አካባቢ ነው። ከኢትዮጵያ በጥቂት አውሮፕላን በረራ ርቀት ያለ ነው። እነዚህ አካባቢዎች ለኢትዮጵያ የተለያዩ ምርቶች መዳረሻ ገበያዎች ናቸው። በእነዚህ ሀገሮች ቁጥራቸው ቀላል የማይባል ኢትዮጵያዊ አለ። ኢትዮጵያ አየር መንገድ ወደ እነዚህ አካባቢዎች ይበራል። ከነዚህ ሀገሮች ጋር ኢትዮጵያ ወንድማዊ የሆነ ጠንካራ የሆነ የጎለበተ የሆነ ዲፕሎማሲያዊ ግንኙነት አላት። ስለዚህ በእነዚህ ሀገሮች መካከል የሚደረግ ውዝግብ በአንድም ሆነ በሌላ መልኩ በሀገራችንም በአፍሪካ ቀን ላይ ይፈጥራል። ተቀዛቅዞ የነበረው የኢትዮጵያና የኳታር ግንኙነት መስመር መያዝና መሻሻል የጀመረው ባለፉት ጥቂት ዓመታት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የኤርትራ መንግስት ጉዳዩን አስመልክቶ ያወጣው ጋዜጣው መግለጫ የባህረ ሰላጤው አጋሮች ቃታር ላይ የወሰዱት እርምጃ የአካባቢውን ሰላምና ጸጥታ ለማረጋገጥ ከሚያስፈልጉት መንገዶች አንዱ ነው ሲል የኤርትራ መንግስት አስታወቀ። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው መግለጫ ግብፅ፣ ሳውዲ አሬቢያ፣ የተባበሩት የአረብ ኤሚሬቶችና ባህሬን ከቃታር ጋር የነበራቸውን ዲፕሎማሲያዊ ግንኙነት ማቋረጣቸው የሚጎዳው ቃታርን ብቻ አይደለም። ይሁንና በአካባቢው ሰላምና ደህንነት ሙሉ በሙሉ እንዲሰፍን ለማረጋገጥ ሲወስዱ ሊወስዱ ከሚገቡ ሊወሰዱ ከሚገቡ በርካታ እርምጃዎች ግን አንዱ ነው ብለዋል። ጉዳዩ ምንም እንኳን የኤርትራን ተሳትፎ ወይም ድምፅ የግድ ባይፈልግም የኤርትራ መንግስት እርምጃውን ወቅታዊና ንቁ ድጋፍ የሚሻ ሆኖ አግኝቶታል ያለው የአስመራ መግለጫ አግኝቶታል ያለው የአስመራ መግለጫ አክሎም የአራቱ አገሮች እርምጃ ከወቅታዊ ፋይዳው ባሻገር በእጅግ ጠቃሚ ጭምር በመሆኑ ለወደፊቱ የተጣራና በወጉ የተቀረጸ መሪ እቅድ ያስፈልገዋል ብሏል። የኳታር ንጉሳዊ አስተዳደር በክልሉ የኢራንን ፍላጎት የሚያስፈጽሙ የሱኒ ሙስሊም አሸባሪዎችን ይረዳል ሲሉ አራቱ አጎራባች ሀገሮች ከዚያች ሀገር ጋር የነበራቸውን ዲፕሎማሲያዊ ግንኙነት በቅርቡ ማቋረጣቸው ይታወሳል። ኳታርን ከሚመለከቱት ዘገባዎች ሊቀድም ይገባው የነበረ የኢትዮጵያ ጉዳይ የተመለከተ ዘገባ እንሻገር። በትግራይ ክልል ቀደም ብለን በመግቢያ የጠቀምነው ነው በሰፊው የሚንቀሳቀሰው አረና ትግራይ ሊቀመንበር አቶ አብርሃ ደስታ በመቀሌ ከተማ ባለፈው ቅዳሜ ድብደባና ዝርፊያ ተፈጽሞባቸው በትግራይ ክልል የሚንቀሳቀሰው የተቃዋሚ ፓርቲ ጥቃቱ የተለመደ የወንጀል ድርጊት ሳይሆን ባለፉት ወራት ውስጥ አራት የድርጅቱ አባላትና ደጋፊዎችን ሕይወት ያጠፋ ተደጋጋሚ ጥቃት አካል ነው ብሏል። የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በክልሉ በፖለቲካ አመለካከቱ ሳቢያ ጥቃት የደረሰበት ወይም የሚደርስበት ሰው የለም ሲሉ ይከራከራሉ። የአረና ፓርቲ ቃል አቀባይ አቶ አንዱም ገብረስላሴን ህኖክ ሰማ ጊዜር አነጋግሯቸዋል። አቶ አብርሃ ደስታ ቅዳሜ አንድ ሰዓት ተኩል አካባቢ ከከተማ ወደ ቤታቸው እየሄዱ ይሳለ አብርሃ ካስል የሚባል አካባቢ የመቀሌ አካባቢ ሶስት ሰዎች ጠብቀው አንገታቸው አንቀው ድብድበው ሞባይላቸውና ኪሳቸው ቦርሳቸው ላይ የነበረ ገንዘብ ሁሉ ወስደዋል። አንገታቸውን አንቀው ጉዳት ደርሶባቸዋል። ወዲያውኑ የህሊና መሳት አጋጥሟቸው ነበረ። ሰዎቹ ወደ ጨለማ እየጎተቱ ለመውሰድ ሲሞክሩ ወጣቶች አይተው ተራርጠው ከእነሱ ከወንጀል ፈጻሚዎች ጋር ተጣልተው አባረው ህይወታቸው ሊተርፍ ችለዋል። ከዛም ወደ ህክምና ወሰዷቸው፣ ለህክምና እርዳታ ያው ህይወታቸው ሊተርፍ ቻለ። አሁን አቶ አብርሃ ደስታ ያሉበት ሁኔታ ምን ይመስላል? ጤንነታቸው ከሆስፒታል ወጥተዋል። ያሉበት የጤና ሁኔታ ምን ይመስላል? አንገታቸው ስለታነቁ በጉረራቸው አካባቢ የማበጥና የመቁሰል ችግር አጋጥሟቸዋል። ለዚህ ጉዳትም ስምንት መድኃኒት ወስደዋል። በአሁኑ ሰዓት በተሻለ የጤና ሁኔታ ይገኛሉ። ከመጀመሪያው የነበረው ጉዳት አሁን እየተሻላቸው ይገኛል። ሁኔታውን ለአካባቢ የፖሊስ ኮሚኒቲ እና ለወረዳው ፖሊስ ጣቢያ ሪፖርት አድርገናል። የተያዙ ተጠርጣሪዎች አሉ፣ እስካሁን የተያዙም ተጠርጣሪዎች አሉ አልተባልንም፣ አልተነገርንም። ምን አይነት የተያዘ እንዳለ ምንም አልነገሩንም። እንግዲህ ከኪሳቸውም ዋሌታቸውን፣ ቦርሳቸውን የመውሰድ ሁኔታ እንደነበረ ገልጸዋል። እነኚህ ተራ ወንጀለኞች ናቸው? ወሮ በሉ ክልሎች ወይስ ምንድን ነው በሁኔታው የተመለከታችሁት ለፖሊስስ ካመለከታችሁ ያለውን ሁኔታ ቢገልጹልኝ ነገሩን ሰዎችን ለመለየት አልቻልንም አልተቻለም እስካሁን ሁኔታው ግን ከተራ ድርፊያ ያለፈ ነው ምክንያቱም ንብረታቸውን ከወሰዱ በኋላ መተው ነበረባቸው። ወደ ጨለማ ነገር ለመውሰድ እየሞከሩ ነበረ እና በሰው እርዳታ ነው የተባረሩት። እና ነገሩን ከተራ ወንጀላ ወንጀል ወይም ተራ ዝርፊያ በላይ ነው። እንደዚህ አይነት ወንጀል ሲፈጸም በአረና ትግራይ አሁን የመጀመሪያ አይደለም። በተደጋጋሚ እና በርካታ ማለት ከአመታት ጀምሮ እየተፈጸመ ያለ ወንጀል ነው። እስካሁን አራት ሰዎች ተበለውብናል። በአሁኑ ሰዓትም በትግራይ አካባቢዎች ያሉትን አባሎቻችን አኪም ስራ ፍርጃ እየተፈረጁ ለእስርና ለእንግልት እንዲሁም ለድብደባ እየደረሰባቸውን እና ሁኔታው በትግራይ በጣም አደገኛ እና የአባሎቻችን እንቅስቃሴ በግድ እንዲገደብ እያደረገ ያለ ነው እና ይህ ተግባር ምላው የኢትዮጵያ ሕዝብ ሊያወግዘውና መንግስትም ከዚህ ወንጀል ራሱን እንዲያርቅ ወደ ዲሞክራሲያዊ አሰራር እንዲገባ ለመሰል እንፈልጋለሁ። መንግስት ከእንደዚህ አይነት ወንጀል ራሱን እንዲያርቅ ሲሉ፣ ምናልባት ይህንን መንግስት ያደርገዋል ብላችሁ ነው የምታስቡት? አዎ፣ እንደዛ ነው የምንለው። ምክንያቱም በተደጋጋሚ እንደዚህ አይነት ድብደባ ሲካሄድ ወንጀለኞችም ሲያዙ ሲፈረድባቸውም ከወር በላይ ሳያስር ይለቀቃሉ። ወንጀለኞችም ተይዞውም ወደ ማጣራትም አይገባም። ሰሞኑን ደግሞ በተለያዩ በቴንቤልና በምዕራባዊ ዞን አካባቢዎች አባሎቻችን እየተስፈራሩ እየታሰሩ ነው እና ሁኔታው ከተራ ወንጀላ ያለፈ ነው ነው ምንለው። በጣም ነው የማመሰግነው አቶ አንዶም ገብረስላሴ፣ የአረና ትግራይ ቃል አቀባይ። ለአቶ አብርሃ ደስታም ፈጣን የጤና መሻሻል እንመኛለን። እኔም አመሰግናለሁ። የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በበኩላቸው በክልሉ በፖለቲካ አመለካከቱ ሳቢያ ጥቃት የደረሰበት ወይም የሚደርስበት ሰው የለም ሲሉ ለአሜሪካ ድምጽ የትግርኛው ቋንቋ ዝግጅት ክፍል ተናግረዋል። እንሆ በተደጋጋሚ ከምዝገለጽ ናየው ምክንያት ናይ ፖለቲካ ተሓሳስቡ ይኹን በተደጋጋሚ እንደገለጽ ነው። በፖለቲካ አስተሳሰቡ ወይም አመለካከቱ ወይም በሚደግፈው የፖለቲካ ፓርቲ የሚገደል የሚታሰር፣ የሚደበደብ ሰው በክልላችን ውስጥ የለም። ዜካ ናይ ሕጊ ልዕልና ንምክባር ወንጀል ዝፈጸመ ዝኾነ የህግ የበላይነትን ለማክበር ሲባል ወንጀል የፈጸመ ማንኛውም ሰው ቢሆን በህግ አግባብ አስቀድሞ በተጠርጣሪነት ከዛም፣ በፍርድ ቤት ውሳኔ የሚተላለፍ ከሆነ ማንም ይሁን ማን የህጉ ውሳኔ ይሰጠዋል። ዜጎች የፈለጉትን የፖለቲካ አስተሳሰብ ማራመድ ይችላሉ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓት ድረስ ይቀጥላል ስርጭታችን። አሁን ታዲያ በነጻዊ ስልክ መስመር 202 205 9942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ጥቂቱን መልሰን እናሰማችሁ። ያስትልን በቪኦኤ አማርኛ ክፍል ይዞ ስራ አድማቻችሁ ደመረ ነኝ ከቦስተን። በቅርቡ በኢትዮጵያ የጉድፈቻ አገልግሎት እንደቆመ ሰምቻለሁ። የኢትዮጵያ መንግስት ይህን ውሳኔ የመወሰኑ ሰየው የሚያስብ እርምጃና የሚደገፍ ነው። እርግጥ ነው ህጻናት በሀገራቸው ውስጥ ሲያድጉ የወገን ገዛ ስለሚሹ እኛም የዜግነት ግዴታችንን እነሱን በማገዝ መወጣት አለበት። ከዚህ ጎን ለጎን አርቲስቶች ከሜሪ ጆይ የህፃናት መረጃ ድርጅት ጋር በመተባበር ጀምረውት እንደነበረው ወላጅ አልባ ህፃናትን ፈቃደኞች የሆኑ ኢትዮጵያውያን ተቀብለው እንዲያሳድጉ መንግስት የሀገር ውስጥ የጉዲፈቻ አገልግሎትን ቢያጠናክርና ቢያስፋፋ መልካም ነው። ምክንያቱም የነገይቱ ኢትዮጵያ ተረካቢ ህፃናት በሀገራቸው ከወገናቸው ጋር ባህላቸውን፣ ታሪካቸውን እና ቋንቋቸውን አውቀው ቢያድጉ ትልቅ የስነ ልቦና ትርጉም አለው። ህጻናት በጉድፈቻ ወደ ውጭ ሀገር መሄድ ካለባቸው ግን በውጭ ሀገር ለሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን ቢሆን ይመረጣል እላለሁ። አመሰግናለሁ። ዮቼ እስጥል እንደምን አላችሁ? ስለ መሬት አጠቃቀም በተመለከተ ፕሮፌሰሩ የተናገሩትን ነገር ለማዳመጥ ችለናል። በኢትዮጵያ ውስጥ መሬት አልተከፋፈለም የሚል አባባል ተናግረዋል። ምክንያቱም ገበሬው ያለምንም ካሳ ወይም ደግሞ ያለምንም ጥቅም መሬቱን አይወሰድበትም ይላል ህገ መንግስቱ ላይ ብለዋል። ግን በአስራ ዘጠኝ ሰማንያ ዘጠኝ ዓመተ ምህረት እንደ ኢትዮጵያ አቆጣጠር በአማራ ክልል ማንኛውም መሬት በሙሉ እንደገና ነው የተከፋፈለው ሲከፋፈልም ገበሬውን ቢሮክራሲ በሚል ድምዳሜ በርከት ያለ መሬት ያላቸውን ሰዎች መሬታቸው ተነጥቆ ያለምንም ካሳ ያለምንም ምስጋና በሙሉ መሬታቸው ተወስደዋል። ይህን መረጃ ሳይዙ እኒህ ምሁር ለአድማጭ ይህን ጉዳይ ማስተላለፍ ተገቢ አይመስለንም። ምክንያቱም የተደረገው ሀቅ በሙሉ የመሬቱ ክፍፍል ከአስራ ስምንት ዓመት በታች የሆነ ቤተሰብ ሀያም ቢኖረው በአባወር ራስም ብቻ ነው የተሰጠው እና ይሄ ፍትሐዊ ያልነበረ የመሬት ክፍፍል እንደነበረ እየታወቀ ምንም መሬት ክፍፍል አልተደረገም ብሎ በማለታቸው በጣም ቅር ብሎናል። ይሄ ሊስተካከል መልካም ነው ለማለት ነው። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን የስፖርት ክፍለ ጊዜ ደርሷል። ሰለሞን ክፍለ ያቀርብልናል። እንደምን አመሻችሁ ልኛል። የተከበራችሁ አድማጮቼ በኦሎምፒክና ሌሎች ስፖርቶች ሀገራቸውን ለሚያስጠሩ የሚሰጠው የመሬት ሽልማት ይቀጥላል ተባለ። በትላንቱ የቻይና ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ አሸንፈዋል። በእግር ኳስ ዋልያዎች በጋናው ብላክ ስታር አምስት ለዜሮ ተሸኙ የሚሉትን ይዘናል። አብራችሁን ቆዩ። በኦሎምፒክ መድረኮች ሀገራቸውን ለሚያስጠሩ አትሌቶችና ሌሎች ስፖርተኞች የሚሰጠው የቤትና ህንፃ መስሪያ ቦታ ወይም መሬት ሽልማት እንደሚቀጥል ጠቅላይ ሚኒስትር ኃይለማርያም ደሳለኝ መናገራቸው ተገልጿል። እስክንድር ፍሬው ተከታዩን ዘገባ ልኳል። የቤት ወይም የህንፃ መስሪያ ቦታ ለስፖርተኞች በተለይም የኦሎምፒክ ሜዳሊያ ለሚያስገኙ አትሌቶች ከሚበረከቱ የማበረታቻ ሽልማቶች አንዱ ሆኖ ቆይቷል። በአዲስ አበባ እንደዚሁም በክልል ከተሞች የሚታዩና በታዋቂ አትሌቶች ስም የተሰየሙ የንግድ ህንፃዎች፣ ሆቴሎችና ሌሎች ይህንኑ የሚያስታውሱ ናቸው። በአቴንስ ኦሎምፒክ የአምስት ሺህ ሜትር ሩጫ የወርቅ ሜዳሊያ ካገኘችበት ጊዜ ጀምሮ በአትሌቲክሱ ዓለም ገናና ስም ያተረፈችው በአሸናፊነትም የቀጠለችው መሰረት ደፋር ሽልማቶቹ ከፍተኛ ቦታ እንደሚሰጣቸው ትናገራለች። ማበረታቻ ሽልማት በተለይ ከሀገር ከሀገር መንግስት ስታገኝ በጣም የተለየ ስሜት አለው። ይሄ እንግዲህ አሁን ከዚህ በፊት እንደተደረገው ለተወሰነ ጊዜ ይሄ የመሬት ሽልማቶች ቀርተው ነበር። ከዚህ በፊት ግን እኔም ሌሎችም አትሌቶች የመሬት ሽልማት የተለያዩ ከመንግስት ተሸልምናል። በዛ ሽልማቶች ደግሞ በጣም ለውጤታችን ከፍተኛ አስተዋጽኦ አለው። ለሀገርም ለብዙ ነገሮች በጣም ትልቅ አስተዋጽኦ አለው። እንደተባለውም የቤትና የሕንፃ መስሪያ ቦታ ወይም መሬት የመሸለሙ ነገር በተለይ ባለፉት ሁለትና ሶስት ኦሎምፒኮች አልታይም። የዚህ አይነቱ የማበረታቻ ሽልማት መቀጠል ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የተወያየው የኢትዮጵያ ኦሎምፒክ ኮሚቴ ካነሳቸው ነጥቦች አንዱ መሆኑን ጠቅላይ ሚኒስትሩም አዎንታዊ ምላሽ መስጠታቸውን የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ አብራርተዋል። ክቡር ጠቅላይ ሚኒስትሩም በዚያው ልክ እንደውም ያሉት ምንድነው አትሌቶቻችን መሬት በመውሰዳቸው ሀገሪቱ ተጠቀመች እንጂ ኢንቨስት አድርገው ስራ እድል ፈጥረዋል። የሀገር ገጽታ ላይ ድርሻ አበርክተዋል። ለዚህ እነሱ ይበርቱ፣ እኛ ደግሞ እንደ መንግስት እንደ ኢትዮጵያን ህዝብ እንደሚወክል አካሉንን ማንኛውንም ከመሬት ሽልማት ጀምሮ እናደርግላቸው እናደርግላቸዋለን የሚል ትልቅ የሚያበረታታ ንግግር ነው ያደረጉት። እንግዲህ አትሌቶቻችን በመውሰድ መሬት በመውሰዳቸው ኢንቨስት አድርገዋል አገሪቱም ትጠቀማለች ሲሉ ከተማ ውስጥ መናያቸው አሉ ዶክተር አሸብር። አሁን ሀይሌ ገብረስላሴ ህንፃ ስለ ሽስህን ህንፃ ብርሃን ያደሬ ህንፃ የቀነኒሳ ሆቴል የሚሉ ሁሉ እነዚህ እነዚህን ማለታቸው ነው ከተማ ውስጥ የሚታዩትን እንዲያውም በስም የጠቀሱት አዋሳ ላይ የሚገኘውን የገዛኝንና የእልፍነሽ እንደዚሁም ዶክተር ሻለቃ ኃይለ ገብረስላሴን እሱንም እንደ ምሳሌ አንስተው ነበረ። የሚበረከተው ሽልማት ከማበረታቻነቱም በዘለለ ለአገር ጭምር እንደሚጠቅም የአትሌት መሰረት ደፋርም እምነት ነው። ይህ ሽልማት መቀጠሉ በጣም አስደስቶኛል እንግዲህ ለሚመጡት አትሌቶችም በርትተው እኛ ያገኘነውን ሽልማት አግኝተው ለሀገራቸውም ለሕዝብም ትልቅ ነገር ይሰራሉ ብዬ ያስባለሁ። ከጠቅላይ ሚኒስትሩ ጋር የተደረገው ውይይት እጅግ ጠቃሚና ሌሎች ውጤቶችም የተገኙበት እንደሆነ ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። ጠቅላይ ሚኒስትር ኃይለማርያም የኦሎምፒክ ኮሚቴው የበላይ ጠባቂ እንዲሆኑ የቀረበላቸውን ጥያቄ መቀበላቸውን የሀገሪቱ የስፖርት ምክር ቤት ሰብሳቢ ለመሆንም መስማማታቸውን ዶክተር አሸብር አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ከአዲስ አበባ አመሰግናለሁ። በሌላ የአትሌቲክስ ስፖርት ዜና፣ በትላንቱ በቻይና ከተማ ላንጁ ማራቶን ኢትዮጵያውያን በሁለቱም ጾታ አሸንፈዋል። የወንዶቹን ከልክሌ የገዛህኝ፣ የሴቶቹን አሸቴ በከሬ ናቸው በበላይነት ያጠናቀቁት። በቢጫው ወንዝ ዙሪያ በተካሄደው በዚህ የቻይናው ማራቶን ከልክሌ የገዛህኝ 42ቱን ኪሎ ሜትር በ2 ሰዓት 11 ደቂቃ ከ54 ሴኮንድ በሆነ ጊዜ ሲጨርስ ከሁለት ዓመት በፊት በሌላው ኢትዮጵያዊ አባይነህ አየለ ከተመዘገበው የኮርሱ ሬኮርድ በአንድ ደቂቃ ከ44 ሴኮንድ አንሶ ተገኝቷል። ከልክሌ ገዛኸኝ በቻይና ማራቶን ድል ሲቀዳች ትላንት ለስድስተኛ ጊዜ መሆኑ ተመዝግቧል። ፍቃዱ ከበደ በሁለተኝነት ገብቷል። በሴቶቹ የወቅቱ ሻምፒዮና ፀሐይ ደሳልኝ አስራ አምስተኛው ኪሎ ሜትር ላይ አቋርጣ በመውጣቷ አሸቴ በከሬ ተክታት በአንደኝነት ገብታለች። አሸቴ ዘንድሮ በቶኪዮ ማራቶን በሰባተኝነት በሶል ደግሞ ደቡብ ኮሪያ በሁለተኝነት ማጠናቀቋ አይዘነጋም። በመጨረሻው ኪሎ ሜትር ላይ ከሌላዋ ኢትዮጵያዊት ትዕግሥት ግርማ የጠበቃትን ከባድ ፉክክር ተወጥታ ነው ማሸነፍ የቻለችው። 23203 ነው ጊዜዋ። ትዕግሥት ሁለተኛ፣ አበባ ገብረ መስቀል ሦስተኛ ሆነዋል። በሌላ የአትሌቲክስ ስፖርት ዜና ቅዳሜ ዕለት ፈረንሳይ ውስጥ በተካሄደው የዊለር ሱር ቱር የ2017 የዓለም ዋንጫ አቀበት ሩጫ ውድድር ኤርትራዊው ፔትሮ ማሙ አሸንፏል። ቦስገስ ተራራ ላይ ጥብጣቡን በጥሶ ሲያልፍ ፔትሮ ማሙ 59 ደቂቃ ከ58 ሴኮንድ ነው ያስመዘገበው ጊዜ። በዚህ ውድድር ፈረንሳይ ሁለተኛ፣ ኢጣሊያ ሦስተኛ ሆነዋል። ቀጣዩ ዙር ውድድር በያዝነው ወር ማብቂያ ላይ ኢጣሊያ ውስጥ ይደረጋል ተብሏል። አትሌቲክሱ ይኸው ነው። በእግር ኳስ ስፖርት ዜና እንደ አውሮፓን ዘመን አቆጣጠር በ2019 ካሜሩን በምታስተናግደው የአፍሪካ ዋንጫ ማጣሪያ የሚሳተፉትን የ15 ሀገር ብሔራዊ ቡድኖች መለየት የሚያስችለው የመጀመሪያው ምድብ ማጣሪያ ግጥሚያዎች በሳምንቱ ማብቂያ ተካሂደዋል። ያልተጠበቁ አስገራሚ ውጤቶችም ተመዝግበዋል ይላል የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል። መቀጠል ትችላለህ ገዛኸኝ። በምድብ ስድስት የተደለደለው የኢትዮጵያ ብሔራዊ ቡድን በጋና ሁለተኛ ከተማ ኩማሲ በባያራ ስቴዲየም ትናንት ጥቋቁር ከዋክብቶችን ገጥሞ በሰፊ የግብ ልዩነት አምስት ለባዶ ተሸንፏል። በፍጹም የጨዋታ በላይነት እስከ ረፍት ሶስት ለባዶ የመራው የጋና ብሔራዊ ቡድን ከረፍት መልስም ሁለት አክሎበት የብላክ ስታርና የዋልያዎቹ የእግር ኳስ ደረጃቸው እጅግ የተራራቀ ላይና ታች መሆኑን በግልጽ አሳይተዋል። ከአስራ ሁለቱም ምድቦች የኢትዮጵያ ብሔራዊ ቡድን ብዙ ጎል የተቆጠረበት ሆነው መገኘቱም ሌላው መላውን የስፖርት ቤተሰቦች አንገት ያስገፋ አሳፋሪ ሽንፈት ሆኑባቸዋል። በዚሁ ምድብ የሚገኙ ሴራሊዮንና ኬንያ ፍሪታውን ላይ በሴራሊዮን ሁለት ለአንድ አሸናፊነት ተጠናቋል። ምድቡን የጋና ብሔራዊ ቡድን በሶስት ነጥብና በአምስት ንጹሕ ጎል ሲመራ፣ የሴራሊዮን ቡድን በሶስት ነጥብና በአንድ ጎል ሁለተኛ፣ ኬንያና ኢትዮጵያ በጎንዳ ሶስተኛና አራተኛ ናቸው። በምድብ ስምንት የወቅቱ የአፍሪካ ሻምፒዮን ኮትዲቫር በጊኒ ሁለት ለአንድ፣ በምድብ አምስት ደግሞ ናይጄሪያ በደቡብ አፍሪካ ያውም በየሜዳቸው ሁለት ለባዶ መሸነፋቸው ያልተጠበቁ አስገራሚ ውጤቶች ናቸው። ሌሎች የምድብ ማጣሪያ ጨዋታዎችም ተካሂደዋል። ሁለተኛው የምድብ ማጣሪያ ጨዋታዎች ከዘጠኝ ወራት በኋላ ይቀጥላል። አመሰግናለሁ ገዛኸኝ። በነገራችን ላይ አድማጮች፣ በፊፋ ማለትም በዓለም አቀፉ የእግር ኳስ ፌዴሬሽኖች ማህበር መሰረት የኢትዮጵያ ብሔራዊ እግር ኳስ ቡድን በአፍሪካ ቦታው 36ኛ ሲሆን በዓለም ደረጃው 124ኛ ነው። እንደ አውሮፓውያን ዘመን አቆጣጠር በ1962 ዓ ም ብቻ ዋንጫ ያገኘው ውድድሮቹን ባስተናገደበት ወቅት ሲሆን ለ31 ዓመታት ግድም ለፍጻሜ ውድድር ማለፍ ሳይችል መቆየቱም ይታወቃል። ገዛሃኝ እንዳለው በተለይ ባለፈው ቅዳሜ በጋና አምስት ለዜሮ መሸነፉ ያልተጠበቀና አነጋጋሪ ሆኗል። በዚህ ላይ ወደፊት ባለሙያዎችን አነጋግረን በሰፊው ልንመለስበት እንሞክራለን። ለዛሬ በዚሁ እናብቃ። ሳምንት ሰኞ እንገናኛለን። እስከዚያው ሰላም፣ ደና ቆዩ። ሰለሞን ክፍሌንና ገዛ ሀይን ጽዮን መስቀልን ለስፖርት ዘገባዎቻቸው እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን አፍሪካ ነክ ርዕሶች የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ አወዛጋቢውን የቀድሞ የፖሊስ ኃላፊ ጀኔራል ጆን ናሚንቢን በብሔራዊ ጀግናነት ከፍ ያለ ደረጃ አድርሰዋቸዋል። የዩናይት ስቴትስና የአውሮፓ ህብረት ማዕቀብ ከጣሉባቸው አስራ ሰባት የኮንጎ ባለሥልጣናት አንዱ ናቸው። ከሰባት ዓመታት በፊት የተገደሉትን የሰብአዊ መብት ተሟጋጅ የተመለከተ ዋናው ተጠርጣሪ ናቸው። የሰብአዊ መብት ቡድኖች ታዲያ የካቢላ አስተዳደር እርሳቸውን መሾሙ ሰብአዊ መብት እንዲከበር ዓለም አቀፍ ማህበረሰብ በሚያደርገው ተጽዕኖ ላይ ንቀት እንዳለው የሚያሳይ ነው ሲሉ ይከሳሉ። የአሜሪካ ድምፅ ራዲዮ ዘጋቢ ዊልያም ክላውስ ያጠናቀረውን ዘገባ አዳነች ፍስሐዬ ለምሽቱ አፍሪቃ ነቅርሶች እንዲህ አቀናብረዋለች። ፕሬዚደንት ጆዜፍ ካቢላ ጄኔራል ጆን ናምቢንና ሌሎች ሰባት የፖሊስ ባለስልጣኖችን በብሔራዊ ጀግናነት እንዲሾሙ ትእዛዝ ያስተላለፉት ባለፈው ግንቦት ወር ሲሆን ይፋ የሆነው ግን በያዝኖ ሳምንት ነው። የድምፅ አልባዎች ድምፅ የተባለው ለሰብአዊ መብት የሚሟገት ቡድን ከፍተኛ ቁጣ ተሰምቶታል። በቡድኑ መስራች ፍሎርበርት ቸበያ ግድያ ላይ ጀነራል ናምቢ ቁልፍ ሚና ተጫውተዋል የሚል እምነት አለው ቡድኑ። ቸበያ እንደወጡ የቀሩት ያኔ ፖሊስ ኃላፊ የነበሩት ጀነራል ናምቢ ለስብሰባ ከጠሯቸው በኋላ ነው። የቼቢያ አስከሬን ወደ ኋላ ወንዝ ላይ ተገኝቷል። ሾፌራቸው ፊደል ባዛና ግን እስካሁን ባለው ጊዜ የገቡበት አልታወቀም። ቼቢያ ከጠፉ በኋላ ናምቢ ከሀገሪቱ የፖሊስ ኃላፊነታቸው ታግደው ነበር። ይሁንና ከሁለት ዓመታት በኋላ አንድ ወታደራዊ ችሎት በግድያው አሉበት የሚለውን ክስ ከመመርመር ተቆጠበ። የአሜሪካ ድምፅ ሬዲዮ በአሁኑ ወቅት የድምፅ አልባዎች ድምፅ የተባለው የሰብአዊ መብት ቡድን ኃላፊ ሮስቲን ማንኬታን አነጋግሯል። የናምቢ ብሔራዊ ጀግና መባል እንዳስደነግጣቸውና በጣም እንዳሳዘናቸው ነው የገለጹት። የሰብአዊ መብት ተሟጋቾች እንዲሁም የቼቢያና የባዛና ቤተሰቦች በተፈጸሙት ግድያዎች ዋና ተጠርጣሪ አድርገው እንደሚያዩዋቸው ነው የገለጹት። ግድያው በመንግሥት ደረጃ ታቅዶ የተፈጸመ ወንጀል ነው ይላሉ ማንኬታ። የኮንጎ የፍትህ ተደራሽነት ማህበር የተባለው ሌላ አንጋፋ የሰብአዊ መብት ተሟጋች ቡድን የፕሬዚዳንቱ ውሳኔ እጅግ እንዳሳሰበው ገልጾ አሁንም በናምቢ ዙሪያ ያለው ክስ በነፃና ወገን በማይለይ መንገድ ሙሉ ምርመራ በሚያደርግ አካል እንዲመረመር ጥሪ አቅርቧል። የመንግሥት ቃል አቀባይ ላምበርት መንዴ ለናምቢ ብሔራዊ ጀግና መባል ተከላክለዋል። ግለሰቦችና ድርጅቶች ከሚወነጅሏቸው በስተቀር ናምቢ የቀረበባቸው የወንጀል ክስ የለም ብለዋል። ይሁንና ናምቢ ዩናይትድ ስቴትስና የአውሮፓ ህብረት፣ በሰብአዊ መብት ረገጣና የሀገሪቱን የምርጫ ሂደት በማሰናከል ክስ ማዕቀብ ከጣሉባቸው 16 የኮንጎ ባለሥልጣኖች መካከል ናቸው። ዩናይትድ ስቴትስና የአውሮፓ ህብረት እንደሚሉት ናምቢ ኦፊሴላዊ ስልጣን ባይኖራቸውም እንኳን የፕሬዚደንት ካቢላ ተደማጭነት ያላቸው አማካሪ ናቸው። ባለፈው ዓመት የክፍላተ ሀገር አስተዳዳሪዎች ምርጫ በነበረበት ወቅት የካቢላ ደጋፊ የሆኑ አስተዳዳሪዎች እንዲመረጡ ለማድረግ ኃይል መጠቀም የታከለበት የማስፈራራት ዘመቻ መርተዋል ይላሉ ዩናይትድ ስቴትስና የአውሮፓ ህብረት። ናምቢ ለተጣሉባቸው ማዕቀቦች ስለ ቀረቡት ምክንያቶች በይፋ የሰጡት ምላሽ የለም። የድምፅ አልባዎች ድምፅ የተባለው የሰብአዊ መብት ተሟጋች ድርጅት የወቅቱ ዋና ስራ አስኪያጅ ሮስቲን ማንኬታ የናምቢ መሾም ዓለም አቀፍ ማህበረሰብ ሰብአዊ መብት እንዲከበር በሚያቀርበው ጥሪ ላይ የካቢላ አስተዳደር እምቢተኛነት የሚያሳይ መሆኑን ያመለክታል ብለዋል። ናምቢ ወደ ብሔራዊ ጀግናነት ከፍ ማለታቸው በዓለም አቀፍም ሆነ በአገር ውስጥ በጀነራል ናምቢ ላይ የሚቀርቡትን ክሶች የሀገሪቱ መንግሥት ቁጥር ውስጥ ለማስገባት አለመዘጋጀቱን ያመለክታል ብለዋል ማንኬታ። በኮንጎ ባለሥልጣኖች ላይ የተጣለው ማዕቀብ ንብረት እንዳይንቀሳቀስ ማድረግና ወደ ዩናይትድ ስቴትስና ወደ አውሮፓ ህብረት እንዳይጓዙ ማገድን ያካትታል። በማዕከላዊ አፍሪካ የአውሮፓ ኔትወርክ ስራ አስኪያጅ ደናቴላ ሮስታንጎ የማዕቀቡ እርምጃ ለከፍተኛ የኮንጎ ባለሥልጣኖች ትምህርት ይሆናል ይላሉ። ባለሥልጣኖቹ በውጭ ሀገራት የባንክ ሂሳቦች አሏቸው ቤተሰቦቻቸው አውሮፓ ይኖራሉ። ለህክምና ወደ አውሮፓ ይሄዳሉ። አብዛኞቹ አውሮፓ ውስጥ ኑሯላቸው። ማዕቀብ ሲጣልባቸው ታዲያ ወደ አውሮፓ እንዳይገቡ ይታገዳሉ። በነበራቸው ኑሮ መቀጠል አይችሉም። የቀን ተቀን ኑሯቸውን ያሰናክላል። ካለፉት ሁለት ሳምንታት ወዲህ በዘጠኝ የመንግስት ባለሥልጣኖችና በወታደራዊ መሪዎች ላይ ስለተጣሉት ማዕቀቦች የኮንጎ መንግስት በኦፊሴል የሰጠው ምላሽ የለም። ይሁንና ፕሬዚደንት ጆዜፍ ካቢላ ባለፈው ወር ደርሽፒገል ከተባለው የጀርመን መጽሔት ጋር ባደረጉት ቃለ መጠይቅ የማዕቀብ መጣል እርምጃዎቹን የእጃዙር ቅኝ አገዛዝን የሚያራዝም ተግባር ነው ብለውታል። አድማጮች፣ ስለ ኮንጎ ዲሞክራሲያዊ ሪፑብሊክ የሰብአዊ መብት ሁኔታ የተጠናቀረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አዳንችን ለአፍሪቃ ንክር ሰዎች ቅንብሮ አመሰግናለሁ። አድማጮች ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። ዝግጅቱ ጤና አዘጋጅና አቅራቢው ሰለሞን አባተ። በደሜ ውስጥ ኤች አይቪ ኖር ይሆን? የለብኝ ይሆን? የት ሄጄ ልመርመር? መቼ ልመርመር? ስለ ኤች አይቪ ያሉበትን ሁኔታ ለማወቅ ሲያስቡ በአእምሮ ውስጥ የሚነሱ ጥያቄዎች ብዙ ናቸው። የሕክምና ምርምርና ጥበብ ዓለም ሕይወትዎን በየዕለቱ ለማቅለል እንዲችል ከፈጠራ እስከ አቅርቦት የሚማስኑ ብዙ ናቸው። ዛሬ ለኤች አይ ቪ ምርመራ ቀጠሮና ሰልፍ መያዝ አይገባዎትም። ከባለሙያ ጋር መመካከር ግን የሚከፋ አይደለም፣ እንዲያውም ይመከራል። የራስዎን የግሎን ሁኔታ ራስዎ ማወቂያ ራስዎን መመርመሪያ ቁሳቁስ ያካተተው ስብስብ ወይም ኪት በሀገሮች ሁሉ ተስፋፍቷል እየተለመደም መጥቷል። ሰዎች ሕክምና በወቅቱ እንዲጀምሩ ለማድረግም ይረዳል። መመርመሪያ ኪቶቹን ካስገቡ የአፍሪካ ሀገሮች ተርታ ኬንያ በቅርቡ ተቀላቅላለች። ኬንያ ውስጥ ኤች አይቪ በደማቸው ውስጥ መኖሩን የማያውቁ ግማሽ ሚሊየን ዜጎች አሉ። ሉሲ ዋንጅኩ የ25ት ዓመት ወጣት ነች። ዮሐና ከተማይቱ ናይሮቢ ነዋሪ የኤች አይ ቪ የግል መመርመሪያ ኪት መግባቱን ስለ ሰማች ልትሞክረው ወስናለች። ኪቶቹ በግል መድኃኒት ቤቶች ውስጥ እንዲሸጡ የተወሰነውና የቀረበውም ገና ባለፈው ወር ውስጥ ነው። የየመድኃኒት ቤቱ ሰራተኞች ስለ ምርመራው ሁኔታና አደራረግ ማብራሪያ ይሰጣሉ። የምርመራው ውጤት ምን ሊሆን እንደሚችል ያስረዳሉ። አስፈላጊ ሆኖ ከተገኘም የሕክምና አገልግሎት የሚሰጡ ሆስፒታሎች የሚገኙበትን ቦታ ሰዓትና አሰራራቸውን በዝርዝር ያሳውቃሉ። ይህንን ሁሉ የሚያደርጉት የምርመራ ኪቱን ለተጠቃሚው ከመሸጣቸውና ከማስረከባቸው በፊት ነው። ዋንጅኩ እንደምትለው እነዚህ የምርመራ ኪቶች ኬንያ ውስጥ ማግለልን ማሸማቀቅን ለማስወገድ ብዙ ጥቅም ይኖራቸዋል። ምክንያቱም ምርመራውን የምታደርገው ራስህ ብቻህን ሆነ ነው። ማንም አያይብህም። ስለዚህ የሚጠቋቆምብህም የለም። የመድኃኒት ቤቱ ሠራተኛም ቢሆን እኮ ሸጠልህ እንጂ የምርመራውን ውጤት አያውቅም። የእኔ የግሌ የልቤ ምስጢር እንደሆነ ነው የሚቀረው። የግል መመርመሪያው ሁለት አይነቶች አሉት። አንደኛው የምራቅ ወይም የአፍ ውስጥ ፈሳሾች ናሙና ሲሆን ሁለተኛው ደግሞ የደም ናሙና ምርመራ ነው። የደም ናሙና መመርመሪያው ኪት ደም ፈጥኖ እንዲሰባበር ለማድረግ የሚረዱ ሦስት ብልቃጦች፣ የመመርመሪያው መሣሪያና ጣትን ለመብጣትና ደም ለማውጣት የሚያስችል አነስተኛ ስለት ወይም መርፌ ያካተተ ነው። የደም ናሙና መመርመሪያው የሚሸጠው ወደ አንድ መቶ ዘጠና የኢትዮጵያ ብር ነው 850 የኬንያ ሽልንግ የአፍር ጥበት ናሙና ምርመራ ኪቱ ደግሞ 950 ሽልንግ ነው። ወደ 210 ብር አካባቢ መሆኑ ነው። መንግሥቱ የመድኃኒት ቤቶች ባለሙያዎችን ለዚህ አገልግሎት በቅርብ እንዲገኙ በቂና የወቅቱ ዕውቀትም እንዲኖራቸው ሥልጠና ይሰጣል። ዶክተር ሚርያም ምጉሬ አንዷ ናቸው። በጣም ጥሩ ጅምር ነው። እንዲህ አይነቱን ተግባር በማካሄዱ መንግሥቱን እናመሰግናለን። ዋጋው ግን ውድ ነው። ዋጋው ከቀነሰ ሁሉም ሰው የሚጠቀምበት ይመስለኛል። እነዚህን የምርመራ ኪቶች ኬንያ ውስጥ ሰው እንዲያገኛቸው በየመድኃኒት ቤቱ እንዲቀርቡ ለማድረግ ከኬንያ መንግሥት ጋር ተጋግዞ እየሰራ ያለው የኬንያ መድኃኒት ምርትና አቅርቦት ኅብረት ኃላፊ ኤስተር ቹዴ ስለ ፈተናዎቹ ይናገራሉ። ፈተናዎቻችን ሁለት አይነት ናቸው። አንዱ የዋጋው ጉዳይ ነው። አሁን የምንገኘው በመጀመሪያ ደረጃ ላይ በመሆኑ በቂ አቅርቦት የለንም። ስለዚህ ዋጋው ለብዙዎች የሚቀመስ አልሆነም። ሁለተኛው መልእክቱን፣ መረጃውን ለሰው ማድረስ ነው። ስለዚህም ሰው አገልግሎቱን እንዲያውቁ ስለኪቶቹ እንዲያውቅ ለማድረግ ከአጋሮቻችን ጋር እየሰራን ነው። ኬንያ ውስጥ ለኤችአይቪ ከተጋለጡ ዜጎች ሩብ የሚሆኑት ኤችአይቪ በደማቸው ውስጥ እንዳለ እንደማያውቁ የሀገሪቱ የጤና ጥበቃ ሚኒስቴር ይናገራል። የኬንያ ብሔራዊ የኤድስና ባለዘር በሽታዎች መቆጣጠሪያ መርሃ ግብር ኃላፊ ዶክተር ሳራ ማስዩኮ የኤች አይ ቪን የራስ መመርመሪያ ዘዴ ስራ ላይ መዋል ያስፈለገው ሊደረስባቸው ያልተቻለን ሰዎች በተለይ ወንዶችና ወጣቶች ጋር መድረስ እንዲቻል ነው። በያዝነው የአውሮፓ አመት መጨረሻ ላይ የኤች አይ ቪ የራስ መመርመሪያ ኪቶች ለህዝብ ሆስፒታሎች እንዲዳረሱ ለማድረግ መንግስቱ እየሰራ መሆኑን አሳውቋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ በ22 እና በ25 ሜትር ባንዶች ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም አድማጮች፣ እዚህ ላይ ያበቃ። ያስተናግናችሁ አሉላ ከበደና አዳኒት ፍሳሀየንን ከአቀናባሪያችን ብርሃን ኃይሉ ከተተኪው ስርጭት መሐንዲስ እንዲሁም ከተረኛው ዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽት ሰዓት ላይ እንመለሳለን። ታዲያ ጥቂት ደቂቃዎች ቀርተውናል። የሙዚቃም ሰዓት አልነበረኝ ቀደም ሲል አዳነች፣ በመጀመሪያው አጋማሽ ከዚህ ግድም ብርሃን የመረጠችልን አንድ ስልት እንጋብዝ። መልካም እንጋብዝ። እንግዲህ ከዛ በኋላ ትግርኛ ይቀጥላል፣ ይቀጥላል። እስከዛ ታዲያ በስርጭቱ ማብቂያ የሚያዳርሳችሁ የኤፍሬም ታምሩ ጎዳናው የተሰኘው ዜማ ይሆናል። መልካም ምሽት። በእኛ በኩል ደህና ደሩ።